በኢትዮጵያ በሱዳንና በግብፅ መካከል የሚደረገው የሕዳሴ ግድብ ድርድር ዛሬ ካይሮ ላይ ተጀምሯል። የሦስትዮሽ ስብሰባው ለሁለት ቀናት የሚካሄድና በሀገሮቹ የውሃና የመስኖ ሚኒስትሮች የሚመሩ የልዑካን ቡድኖች የሚሳተፉበት ነው። በናይል ተፋሰስ ሀገሮች ትብብር ማዕቀፍ ኢትዮጵያ፣ ሱዳን፣ ግብፅና ደቡብ ሱዳንን የሚያቅፈው የምስራቅ ናይል ሀገሮች የቴክኒክ ዋና ስራ አስኪያጅን አቶ ፈቃ አህመድ ነጋሽን ማምሻውን አግኝቼ አነጋግሬያቸዋለሁ። አቶ ፈቃ አህመድ በኢትዮጵያ በሱዳንና በግብፅ በግብጽ መካከል የሚደረገው ንግግር የሶስት ወገን ንግግር ለዛሬ ጥቅምት ስድስት ሁለት ሺ ሰባት ዓመተ ምህረት ሊጀመር ተቀጥሮ ነበርና በምን ሁኔታ ላይ ይገኛል? እሱ ውይይቱ ዛሬ ተጀምሯል። እንግዲህ እስካሁን ድረስ ውይይቱ እየተካሄደ ነው ያለው። የሚነጋገርበትንም አጀንዳ ተለዋውጠዋል፣ ውይይቱ ከመጀመሩ በፊት። ስለዚህ በአብዛኛው አማካሪ ድርጅት የመቅጠር ድጋፎችን የማስተካከል ስራ ነው የሚሰሩ። ይህ ውይይት የተጀመረው ካይሮ ላይ ነው። ግብጽ ደግሞ ለመጀመሪያ ጊዜ ይመስለኛል እንደዚህ አይነቱን ስብሰባ ስታስተናግድ። እንዴት ነው ያለው የግብጽ ሁኔታና ስሜት? እንግዲህ ይሄ ሶስትዮሽ ውይይት ከተጀመረ ካይሮ ላይ ስብሰባ ሲካሄድ የመጀመሪያው ነው። ይሁን እንጂ የኢንተርናሽናል ኤክስፐርቶች ፓናል ስብሰባ ይካሄድ የነበረ ጊዜ አንደኛው ስብሰባ እንደዚሁ ካይሮ ላይ የተደረገበት ሁኔታ ነው ያለው። በራሳቸው በግብጽ ሚኒስትር ጥያቄ ነው ስብሰባው ካይሮ ላይ እንዲደረግ የሆነው። ስለዚህ ስብሰባው ግብጽ ላይ መሆኑ ያው ግብጽ በዚህ ጉዳይ ውስጥ ሙሉ በሙሉ የተሳተፈች መሆኑን ለማሳወቅ የፈለጉ ይመስለኛል። እና በራሳችሁ ጥያቄ የዛሬው ስብሰባ የዓለም አቀፍ የኤክስፐርቶች ቡድንን የሚያጠናውን ለመምረጥ ነው እና ሶስታችሁ ሀገሮች ሶስት ሶስት ዓለም አቀፍ ቡድኖች እጩዎችን ለማቅረብ ሀሳብ ነበራችሁ ይመስለኛል። አዎ ልክ ነው። እንግዲህ ምንድነው የአማካሪ ድርጅቶችን ቅጥር ለማፋጠን ሲባል በአጭር ዝርዝር የቅጥር ሂደት ነው የተስማማ ነው። እያንዳንዱ ሀገር ሶስት ሶስት አማካሪ ድርጅቶችን መርጦ አቅርበዋል እንግዲህ ምንሶስቱ ወይም ዘጠኝ ድርጅቶች በሚሰጣቸው የግዢ ሂደትና ና የስራ ወፈን መሰረት ተወዳድረው አሸናፊው ድርጅት ስራን ጥቃቶችን እንዲያተማ ይደረጋል። እነማን በእጩነት እንደቀረቡ እስካሁን የሚታወቅ ነገር አለ? አቶ ወፈቅ አህመድ አማካሪ ድርጅቶች ናቸው። እንግዲህ አማካሪ ድርጅቶቹ ይታወቃሉ ማለት አገራቶቹ ተለዋውጠዋል፣ ግን ያው የግዢው ሂደት እስኪጠናቀቅ ድረስ የአማካሪ ድርጅቶቹ ዝርዝር ይፋ አይደረግም። ግንው በአብዛኛው ከፓፈሶ ውስጥ በብዛት ይሰሩ የነበሩ ድርጅቶች ናቸው የቀረቡት። ስለዚህ በዛሬና በነገ መካከል ነው ማለት ነው ያ አማካሪ ድርጅት አንዱ ከመሀላቸው ተመርጦ የሚወጣው እንደሱ አይደለም? እሺ። አሁን በዘጠኙ ላይ ይስማማሉ። እንግዲህ ከዘጠኙ ውስጥ ምናልባት ሀገራቶቹ የማይፈልጉ ድርጅት ካለ ወይም ገለልተኛ ሊሆን አይችልም፣ የሚል ድርጅት ካለ ያው ተነጋግረው ከዝርዝሩ ውስጥ እንዲወጣ ይደረጋል። ወይም አገራቶች ለምሳሌ ተመሳሳይ ድርጅት አቅርበውም ከሆነ ያ ከዝርዝሩ ው አንዱ እንዲወጣ ይደረግና ምን ለተመረጡት ወይም ከዘጠኝ ወይም ደግሞ ዘጠኝ በታች ሊሆኑ የሚችሉ ድርጅቶች ጥያቄ ይቀርብላቸዋል። ይህንን ጥናት እንዲያጠኑ የቴክኒካልና የፋይናንሻል ፕሮፖዛል እንዲያቀርቡ ይደረጋል። በዚህ መሰረት መመዘኛ የሚዘጋጅና የመኝ ድርጅቶች ምናልባት ከአንድ ወር እስከ አንድ ወር ተኩል በሚሆን ጊዜ ውስጥ የተለመዱ አሰራር እንደሱ ነው። የራሳቸውን የቴክኒክና የፋይናንሻል ፕሮፖዛል ያቀርባሉ። ጥናትን እንዴት እንደሚያጠኑ፣ በምን መልኩ እንደሚያጠኑ፣ ምን ያክል ጊዜ እንደሚፈጅባቸው፣ የሚያስፈልጋቸውን ወጪ ያቀርባሉ። ከዛ ባለሙያዎቹ አስራ ሁለቱ ቁጭ ብለው በተስማሙበት መመዘኛ መሰረት አንዱን ድርጅት ከዘጠኝ ወይም ደግሞ በአጭር ዝርዝር ከወጡት ወይም ከተጋበዙት ውስጥ አንዱን ድርጅት በቴክኒክ ብቃትና ያባቀረበው ፋይናንስ ይመርጣሉ ማለት ነው። ያ የሚመረጠው ድርጅት እስከፊታችን መጋቢት ድረስ ጥናቱን አጠናቆ እንዲያቀርብ ይጠበቅበታል። እንግዲህ ድርጅቱ ምንድን ነው የሆነው? ድርጅቱ ከዚህ በኋላ ምናልባት በአንድ ወር ወይም ከአንድ ወር በኋላ ነው ሥራውን የሚጀምረው። ምክንያቱም የምርጫ ውደት ቢያንስ አንድ ወር ተኩል እስከ ሁለት ወር ሊፈጅ ይችላል። እንግዲህ ድርጅቱ ይህን ጥናት በዚህን ያክል ጊዜ ነው አጥምቼ የማጠናቅቀው የሚለውን ያቀርባል ሀሳብ። ስለዚህ ጥናቱ የሚጠናቀቅበት ጊዜ በትክክለኛነት የሚታወቀው ያሸነፈው ድርጅት በዚህም ጊዜ አጠናቅቃል ብለው በአቀረበው መልኩ ነው እንጂ ያው አገራቶቹ በፈለጉት ላይሆን ይችላል። ስለዚህ ከዚህ ቀደም የተያዘው እስከ ፊታችን መጋቢት ድረስ ሊጠናቀቅ ይችላል ተብሎ የሚሰማው የተጨበጠ ነገር አይደለም ማለት ነው። እንግዲህ መጋቢት ማለት በጣም እየቀረበ መጥተዋል። ማርች ቱ ታውዝንድ ፊፍቲን ነው ታስቦ የነበረው። አዎ ያ በፍጹም ሊሆን የማይችል ነው። ምክንያቱም ድርጅቱ ቢያንስ ቢያንስ አሁን ኦክቶበር መሀል ላይ ያለ ነው ምናልባት ዲሰምበር መጨረሻ ላይ ወይም ዲሰምበር መሀል ላይ ስራ ቢጀምር ነው። እንዴት ሆኖ ከፈጠ እዛ ምናልባት ምን ያክል ጊዜ እንደሚፈጅበት አይታወቅም። ህዳሴ ግድብ አርባ ከመቶ መጠናቀቁን ኢትዮጵያ ያስታውቃለች በቅርቡ። ልክ ነው፣ አርባ ፐርሰንት ተጠናቋል። ይሄ ቡድን ጥናቱን እስከሚያስረክብ ድረስ ምን ያህል እጅ ይጠናቀቃል ብለው ያስባሉ? አቶ ፈቃ አህመድ። እንግዲህ ጥናቱ በምን ያክል ጊዜ ነው የሚጠናቀቀው የሚለውን ለማወቅ በጣም አስቸጋሪ ነው የሚሆነው ምክንያቱም የስራ ወሳኑን ስናይ ምናልባትም ከአንድ አመት እስከ አንድ አመት ተኩል ሊፈጅ ይችላል። ጥናቱ ጥናቱ ሰሞኑን በምናይበት ወቅት ነው። ስለዚህ ምናልባት ጥናቱ ስጠናቀቅ ግድቡ በጣም ብዙ ሂደት፣ ብዙ መንገድ ይጓዛል የሚል እንመጣለን። በእርግጠኛነት መናገር የምንችለው ግን የመጀመሪያዎቹ ሁለት ዩኒቶች የማምረት ስራቸውን ይጀምራል። ጥናቱ ከመጠናቀቁ በፊት። አዎ፣ እንደውም እስከፊታችን ሰኔ ባለው ጊዜ የመጀመሪያው ክፍል እስከ ሰባት መቶ ሜጋዋት የሚደርስ ኃይል ማመንጨት ይጀምራል የሚል መረጃም አለ። እርስዎ እንደሚነግሩኝ ደግሞ አንድ አመትና አንድ አመት ተኩል የሚፈጅ ጥናት ከሆነ ራሱ ህዳሴ ግድብ የሚጠናቀቅበት ጊዜ ነው፣ በቅዱ መሰረት እና ጥናቱና ግድቡ አብረውን የሚጠናቀቁት ማለት ነው። አዎ፣ እንግዲህ ምንድን ነው ጥናቱ የሚፈለገውም ቢሆን የግድቡን የውሃ አሞላል እና የግድቡ የወደፊት የውሃ አለቃቀቅ መረጃ ለመስጠት ነው። ወይም ያንን ለማዘጋጀት መረጃ የተጠና መረጃ ያቀርባልና የሚፈለገውም በዛ ስለሆነው ከዛው ጋር አብሮ መጠናቀቁም ጥሩ ግብአት ለሚሆነ በናይል ተፋሰስ ትብብር ድርጅት የምስራቅ ናይል ሀገሮች ድርጅት የቴክኒክ ዋና ስራ አስኪያጅ አቶ ፈቅ አህመድ ነጋሽ ናቸው ማብራሪያውን የሰጡን። አመሰግናለሁ።